በሜይንና በኮሎምቢያ ዩኒቨርሲቲ የዓለም አቀፍ የአየር ጸባይና የማህበረሰብ ጥናት ተቋም ተመራማሪዎች ሰሞኑን ይፋ ያደረጉት ጥናት እንዳመለከተው የኢትዮጵያ ከፍተኛና ደጋማ አካባቢዎች እስካሁን የወባ በሽታ አያውቃቸውም ነበር። ከእንግዲህ ግን አጥኚዎቹ እንደሚሉት የወባ በሽታን የሚያስተላልፉ ትንኞች ወደ ደጋማው የኢትዮጵያ አካባቢ መዛመታቸው አይቀርም። የሜን ዩኒቨርሲቲ ተመራማሪ የሆኑት ፕሮፌሰር ብራድፊልድ ሊዮን የጥናት ውጤቱን እንዲህ ይገልጹታል። በአካባቢ አየር ሙቀት መጨመር የተነሳ አብዛኞቹ የኢትዮጵያ አካባቢዎች ሞቃታማ የመሆን አዝማሚያ እየታየ ነው። ይህ ለወባ ስርጭት አመቺ የሆነው ሞቃታማ የአየር ሁኔታ ቀስ በቀስም ከፍታ ወዳ ወዳላችሁ ቦታዎች እየተዳረሰ ነው። ከ18 ዲግሪ ሴንቲግሬድ በላይ የሆነ የሙቀት መጠን ለፕላዝሞዲም ፋንሲፈርም ከ15 ዲግሪ ሴንቲግሬድ በላይ ደግሞ ፕላዝሞዲም ቫይቫክስ ለተባሉ የወባ በሽታ አስተላላፊ ትንኞች አመች መሆኑ ተገልጿል። ከባህር ወለል በላይ ከ1500 እስከ 2500 ሜትር ከፍታ ያላቸው የሀገሪቱ ደጋማ አካባቢዎች ግን የአየር ጸባዩ ከተጠቀሰው የሙቀት መጠን በታች በመሆኑ በተፈጥሮ የወባ በሽታ የማያሰጋቸው ቢሆንም በዓለም የከባቢ አየር ሙቀት መጨመር ሳቢያ እነዚህ ቦታዎች ለወባ አስተላላፊ ትንኝ መራቢያ አመች እየሆኑ ሊመጡ እንደሚችል በጥናቱ ይፋ ሆኗል። ስለዚህ እነዚህን መረጃዎች በመጠቀም በመጀመሪያ ደረጃ የአየር ሁኔታ አካሄድ መገመት እንችላለን። በሁለተኛ ደረጃ ደግሞ የከፍተኛ ቦታዎችን የአየር ሙቀት መጠን አዝማሚያ ማየት እንችላለን። በመሆኑም ይህ ጥናት በተለይ የአየር ሙቀት መጠን ከወባ ስርጭት ጋር ያለውን ትስስር አሳይቷል። የጥናት ቡድኑ እንደገለጸው የመረጃ ማሰባሰብ ስራው በጎርጎሮሳዊው ከ1981 እስከ 2014 ባሉት ዓመታት ጊዜ ውስጥ የተካሄደ ነው። መረጃው በተሰባሰበባቸው በእነዚህ 33 ዓመታት በኢትዮጵያ በየ10 ዓመታቱ ቢያንስ 0.22 ዲግሪ ሴንቲግሬድ የሙቀት መጠን ጨምሯል። በዚህ አዲስ የአየር ንብረት ጠቋሚ መረጃ መሰረትም በሀገሪቱ ከፍተኛ አካባቢዎች የሚገኙ 6 ሚሊዮን ሰዎች በሂደት ለወባ ተጋላጭ ሊሆኑ እንደሚችሉ በጥናቱ ተመልክቷል የወባ ትንኝ ለመፈልፈል ና ወባን ለማስተላለፍ ራሱን የቻለ ሂደት ስላለው በአጭር ጊዜ ውስጥ የወባ በሽታ ይጨምራል ማለት እንዳልሆነ ተመራማሪው ገልጸዋል ነገር ግን ለውጡ የተከሰተው በርካታ ህዝብ በሚኖርበት የሀገሪቱ ከፍተኛ ቦታዎች መሆኑ የዓለም የከባቢ አየር ሙቀት መጨመርና ወቅታዊ የኤሊኖ የአየር ሁኔታ ክስተት በሂደት እያመጣ ያለው ጉዳት ከፍተኛ መሆኑን ያሳያል ሲሉ ተመራማሪው ገልጸዋል በተጨማሪም በኤሊኒዮ ሳቢያ የሞቃታማ አካባቢዎች የሙቀት መጠን ከጊዜ ወደ ጊዜ እየጨመረ መሆኑን በጥናቱ አሳይተናል። ከአመት አመት በከፍተኛ ቦታዎች አልፎ አልፎም ቢሆን ከፍተኛ ሙቀት እየታየ ነው። መጥፎው ነገር ኤሊኒዮ በረጅም ጊዜ ሂደት የሚያመጣው ተጽዕኖ ነው። እንደ ዓለም አቀፉ የጤና ድርጅት ዘገባ በጎርጎረሳዩ 2015 በዓለም አቀፍ ደረጃ 212 ሚሊዮን ሰዎች በወባ በሽታ እየተጠቁ ሲሆን 429ሺ ሰዎች ደግሞ በዚሁ በሽታ ሳቢያ ለህልፈተ ህይወት በቅተዋል ከዚህም ውስጥ 90 በመቶ የሚሆነው የህመምና የሞት መጠን በአፍሪቃ የተመዘገበ መሆኑ ተመልክቷል